Turk at the Africa የኡጋንዳ ፍርድ ቤት የሎርድ ሬዚስታንስ ጦር ወታደር የነበሩትን ቶማስ ኪዌሎ በሰው ልጆች ላይ በተፈጸሙ በርካታ ወንጀሎች ጥፋተኛ ብሏቸዋል። በተመሰረተባቸው አርባ አራት ወንጀሎች ጥፋተኛ ሆኖ በመገኘታቸው እንደተፈረደባቸው ዓለም አቀፉ የወንጀል ጉዳዮችን የሚመለከተው የዩጋንዳ ከፍተኛ ፍርድ ቤት ዳኛ የሆኑት ሚካኤል ኢልዩምቡ ተናግረዋል። በሰሜናዊ ዩጋንዳ በምትገኘው ጉሉ ከተማ የተሰየመው ፍርድ ቤቱ የቀድሞ የታጣቂ ቡድኑ ከፍተኛ ወታደራዊ አዛዥ ጥፋተኛ ከተባሉባቸው ወንጀሎች ውስጥ ግድያ፣ አስገድዶ መድፈር፣ ማሰቃየት፣ መዝረፍና አፈና እንዲሁም የተፈናቃዮችን ሰፈራ መንደር ማውደም ይገኙበታል። ከኬሎ ልጆች መካከል አንዱ የሆነው ሙሴራ ካራ የማክሰኞ ፍርድ ብዙም እንዳልደነቀው ነው የተናገረው። የ27 ዓመቱ አርሶ አደር ለፈረንሳይ ዜና አገልግሎት በሰጠው ቃለ ምልልስ እንዳለው አባታቸው ፍርድ ቤት ከቀረቡ በኋላ በደል ሲፈጸምባቸው እንደቆየ ተመልክተዋል። ምክንያቱም ሲገልጹም ምልክቶች ሁሉ እርሱን ጥፋተኛ የሚያደርጉ እንጂ ፍትህ የሚያሰጡት አልነበሩም ብለዋል። በፍርዱም እንዳልተደነቁ ገልጸዋል። በቤልጅየም አንትወርፕ ዩኒቨርሲቲ የልማት ፖሊሲ ኢንስቲትዩት የፖለቲካ ተመራማሪ የሆኑት ክሪስቶፍ ቲቴካ በበኩላቸው ፍርዱ የሎርድ ሬዚስታንስ ጦር በሰዎች አእምሮ ውስጥ ያለውን ህልውና በመ በቀነሱ ረገድ ትልቅ ለውጥ የሚያስከትል መሆኑን እና ወደ እርቅ በሚደረገው ጉዞም ወሳኝ ምዕራፍ ነው ይላሉ። አሁን በሰሜናዊ ዩጋንዳ የቀሩና ሊፈወሱ የሚገባቸው ቁስሎች አሉ። በሎርድ ሬዚስታንስ አርሚ እና በዩጋንዳ መንግስት መካከል የተደረጉ ጦርነቶች በእርግጥ ፈውስ ይፈልጋሉ። ከዚህ አንጻር የኩዮሎ ፍርድ ጠቃሚ ሚና ሊጫወት ይችላል። ኪዮሎ በምስራቅ አፍሪካዊቱ ሀገር በጦር ወንጀሎች ክስ የቀረበበት የመጀመሪያውና ብቸኛው ከፍተኛ የሎርድ ሬዚስታንስ አርሚ ወታደር ነው። ሎርድ ሬዚስታንስ አርሚ በዩጋንዳ የተመሰረተው በጎርጎርሳውያኑ 1980ዎቹ በጆሴፍ ኮኒ አማካኝነት ሲሆን ዓላማው በአስርቱ ትእዛዛት ላይ የተመሰረተ አገዛዝን ለመመስረት ነው። በዚህ ደግሞ የዩጋንዳውን ፕሬዚዳንት ዩዌሪ ሙሴቬኒ ከስልጣን ማባረር እና የክርስቲያናዊ መንግስት መመስረት የተልእኮ አካል አድርጓል። አማጺ ቡድኑ በፕሬዝዳንት ሙሴቬኒ መንግስት ላይ ባካሄደው ደማፋሳሽ አመፅ ከ100 ሺህ በላይ ዩጋንዳውያን ሲገደሉ፣ ከ60 ሺህ በላይ ህጻናት ታግተው ከዩጋንዳ ወደ ሱዳን፣ ዲሞክራቲክ ሪፐብሊክ ኮንጎ እና መካከለኛው አፍሪካ ሪፐብሊክ ወስደዋል። ሎርድ ሬዚስታንስ አርሚ ወንድ ልጆችም ለወታደርነት በመመልመልና ሴት ልጆችን ደግሞ ለፆታዊ ዓላማ የመግዛት ውንጀላ ቀርቦበታል። የ49 ዓመቱ ቶማስ ኪዮሎ ጠበቆች እንደሚሉት ቶማስ ገና የ12 ዓመት ልጅ ሳለ ነበር ከትምህርት ቤት ሲመለስ ታግቶ በመወሰድ የአማጺ ቡድኑ ወታደር እንዲሆን የተገደደው። ኪዮሎ የቡድኑን ታዋቂ መሪ ኮኒን ጨምሮ በዓለም አቀፍ የወንጀሎች ፍርድ ቤት አይሲሲ በአስገድዶ መድፈር፣ በባርነት፣ በአካል ማጉደል፣ በግድያና በግዳጅ ህፃናትን በመመልመል ከሚታወቁት ከሎርድ ሬዚስታንስ አርሚ ከፍተኛ አዛዦች መካከል እንደ አንዱ ተቆጥሮ እንደማያውቅ ነው የተገለጸው። በዩጋንዳ ጦር ሽንፈት የደረሰበት አማጺ ቡድኑ የፖለቲካ መረጋጋት ወዳልነበራቸው የጎረቤት ሀገራት ለመሸሸግም ተገዶ ነበር። ኪዮሎ ቡድኑን የተቀላቀለው በጎርጎርሳውያኑ 1987 ሲሆን በመጋቢት 2009 በቁጥጥር ስር ዋለ። ከዚያ ጊዜ ጀምሮ ያለፉትን 14 ዓመታት በእስር አሳልፏል። ከዚህ ሁሉ ጊዜ በኋላ የሀገሪቱ አቃቤ ሕግ በኪዮሎ ላይ የቀረበውን ክርክር ባለፈው ዓመት ሚያዝያ ወር ማጠናቀቁን አስታውቋል። ነገር ግን አወዛጋቢው የፍርድ ሂደት የሰብአዊ መብት ተከታታይ ድርጅቶችን ስጋት ውስጥ የከተተ ሲሆን በስር ላይ ያሳለፈው ረጅም ጊዜ ፍትሐዊ ፍርድ ያስገኘ እንዳልነበርም ተገልጿል። እንደ ቲቴካ ያሉ አንዳንድ የሰብአዊ መብት ተሟጋቾች እንደሚሉት እንደ ኪዮሎ ያሉ ግለሰቦች በልጅነታቸውም ቢሆን አንዳንድ ውሳኔ መስጠት ችሎታቸውን ይዘው ይቆዩ እንደነበር ይከራከራሉ። ዩጋንዳ ቸር የሆነ የይቅርታ ሕግ አላት። ይህም ማንኛውም እጁን የሰጠ የሎርድ ረዚስታንስ አርሚ ተዋጊ ምሕረት ሊደረግለት ይችላል የሚለው ነው። ይህ የሆነበትን ምክንያት ከተዋጊዎቹ መካከል አብዛኞቹ በልጅነታቸው ታግተው የተወሰዱ በመሆናቸው ነው። ቲቴ ካክለው ሲናገሩ በማንኛውም ሁኔታ ውስጥ ፍትህ ሊሰፍን ይገባል። በሌላ በኩል ብዙ ሰዎች እንደሚያምኑት መቼም ሰላም ማግኘት የምትችለው ፍትህ ስታገኝ ብቻ ነው። ለዚህም ነው አንድ ሰው በልጅነቱ ታፍኖ ተወስዶ ቢሆን እንኳ ፍትህ ሊሰፍን ያስፈልገናል። ከሎርድ ሬዚስታንስ አርሚ ጋር በተያያዘ ዩጋንዳ አሁንም ድረስ ያልወጣላት ስጋት አለባት። የሎርድ ሬዚስታንስ አርሚ መሪ የሆኑት ጆሴፍ ኮኒ በማዕከላዊ አፍሪቃ መንግስት በማይደርስባቸው አካባቢዎች ተደብቆ ይኖራል ተብሎ ይታመናል። በዓለም አቀፉ የወንጀል ፍርድ ቤት በጣም ከሚፈለጉ ሰዎች አንዱ ሆኖ የቆየው ጆሴፍ ኮኒ ያለበትን ለሚጠቁም አሜሪካ እስከ አምስት ሚሊዮን ዶላር ወሮታ ለመስጠት ቃል ገብታለች። አብዛኞቹ የአማጺ ቡድኑ አባላት በሱዳን ዳርፉር ክልል ለረዥም ጊዜ መቆየታቸው ይነገርላቸዋል። የተቀሩት ተዋጊዎች በሱዳን በደቡብ ሱዳንና በመካከለኛው አፍሪካ ሪፐብሊክ መካከል ባሉ የድንበር አካባቢዎች እየተዘዋወሩ ሲሆን በዋነኛነት ወርቅና የዝሆን ጥርስን ጨምሮ በኮንትሮባንድ ንግድ ስራ ላይ መሰማራታቸውን የቡድኑን እንቅስቃሴ የሚከታተሉ ዓለም አቀፍ ድርጅቶች ሪፖርት አድርገዋል። የቡድኑ መሪ ጆሴፍ ኮኒም በዓለም አቀፉ የወንጀል ፍርድ ቤት መያዣ ከወጣበት ከጎርጎርሳውያኑ 2005 ጀምሮ በሽሽት ላይ ይገኛል።